በሀብሩ ወረዳ የተኩስ ልውውጥ ባልታጠቁ ነዋሪዎች ላይ የሞትና የአካል ጉዳት መድረሱን ነዋሪዎች አመለከቱ። በሰሜን ወሎ ዞን ሀብሩ ወረዳ ውርጌሳ ከተማ አካባቢ ባለፈው ሐሙስ በመከላከያ ኃይልና በፋኖ ታጣቂዎች መካከል በተካሄደ የተኩስ ልውውጥ ባልታጠቁ ሰዎችና በአካባቢው ነዋሪዎች ላይ የሞትና የአካል ጉዳት ደርሷል ሲሉ ነው ነዋሪዎቹ ያመለከቱት። በከተማይቱ የጸጥታ ችግር እንደነበርና የተጎዱ ሰዎችም መኖራቸውን የጠቀሰው የሀብር ወረዳ አስተዳደር በበኩሉ አህዛዊ መረጃ ለመስጠት ግን ምርመራ በማድረግ ላይ መሆኑን ለአሜሪካ ድምጽ በሰጠው ምላሽ ጠቁመዋል። ከውርጌሳ ከተማ በተጨማሪ በተለያዩ የሀብር ወረዳ አቅራቢያዎችም የጸጥታ ችግር እንደሚስተዋል የጠቀሙት ዋና አስተዳዳሪው ሁሴን መሐመድ በህዝቡ እለታዊ ኑሮ ላይ ጫና ፈጥረዋል ነው ያሉት። ለዝርዝሩ መስፍን አራጌ በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ውርጌሳ ከተማ ባለፈው ሳምንት ሐሙስ ሰኔ 13 ቀን ሁለት ሺህ አስራ ስድስት ዓ ም በነበረው የተኩስ ልውውጥ ያልታጠቁ የአካባቢው ነዋሪዎች መገደላቸውን በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። እንግዲህ ጦርነት ነበር። ከአምስት ሰዓት ጀምሮ እስከ አስራ አንድ ሰዓት ነበረ። አምስት አካባቢ ሰዎች ሙተዋል። እንግዲህ በማን እንደሞቱ መረጃ የለኝም። አራት ወንድ፣ አንድ ሴት ሙተዋል ብሎ ሲቪሎች ናቸው። ተባራሪ ነው የሚመስለኝ ሶስት ሰዎች ባለሁበት አካባቢ ሙስሊም ቀብር ነበር እዛ ቀብረን አደጎች ደግሞ ወደላላ ቦታ በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምፃቸውም እንዲቀየር የጠየቁ ሌላው አስተያየት ሰጭ ደግሞ የሟቾቹ ቁጥር ከተጠቀሰውም ያለፈ ሊሆን ይችላል ይላሉ መከላከያ መጀመሪያ ከታች ይመጣ ወደ ከተማው ጠበር አለ ከጠበር ወደ ጨካቡ ምናምን አለ ሲሄዱ ገጠሟቸው ኦርሞስ ለስድስት ሀያ ጉዳይ አካባቢ ነው ጦርነት የተጀመረው እስከ አስራ ሁለት ሰዓት አካባቢ ድረስ ጦርነትን ተኩስ ነበረ ከባድ መሳሪያ ታንክ መልስ ሰላ ሶስት ተኩስ ነበር እነሱ ኦርሞስ ድሳት ተኩላል አካባቢ ወደ ከተማው ገቡ። በዛ ሱ ሲፈግዱ እነማን ናቸው እነማን? መከላከያ መጀመሪያ ሳሙ ነበረ ጳት ከዛ ወደ አስራ አንድ ሰው አካባቢ ተሰሙቷል። ሲቪል ናቸው። አንደኛው አሸዋ የሚጭን የቀን ሰራተኛ የነበረ ነው። ትልልቅ ሰዎች ከመስጊድ ሲወጡ የነበሩ ሰዎች ተገለዋል። አንዱ ደግሞ ሆነ የልጆች አባት ነው። ባላዛ ነው ጫትና የሚነግድ ሰው ነበር። አንድ ሴት ነበረች እንደዚሁ ጊራ ነው ላ ስትመጣ መናሪያ አካባቢ ገድበል የሀብሮ ወረዳ ዋና አስተዳዳሪ አቶ ሁሴን መሀመድ በሁለቱ የታጠቁ ኃይሎች መካከል የተኩስ ልውውጥ እንደነበር እና በሰዎችም ላይ ጉዳት መድረሱ ናምነው በቁጥር ለመግለጽ ግን ምርመራ ላይ ነን ብለዋል። ግጭት ላይ የተጎዱ ሰዎች አሉ። ዝሮዞ ጦርነት መካከል ስለሆነ በተባራሪም ጦርነት መካከል እንቅስቃሴም የነበራቸው ጉዳት የደረሰባቸው እንትኖች አሉ። አሁን ላይ በመረጃ የዛም አካባቢ ሄደን እንትን ማለት ስለማንችል ይሄ ነው የሚል ቁጥር የለንም። ተጨማሪ ጉዳት እንዳይደርስ ስራዎች እየተሰሩ ነው። የዛ ሀገር ሽማግሌዎቹን፣ የአካባቢ ማህበረሰብ ትልልቅ አባቶችን ለማገኘት ጥረት እያደረግን ነው በደንን ስጋት ስማቸው እንዳይጠቀስ ቫይረስ ድምጻቸውም እንዲቀየር ያሳሰቡ የውርጌሳ ጤና ጣቢያ ባልደረባ በበኩላቸው በዕለቱ ጉዳት ደርሶባቸው የነበሩ ስምንት ያልታጠቁ የከተማ ነዋሪዎች ሕክምና ማግኘታቸውን አረጋግጠዋል። ሁሉም ሲቪል ናቸው እኛ ጋር የታከሙት ጉዳታቸው ከባድ ጉዳት ነው። ሁሉም የቀላ የሚባል አይደለም። በጣም ከባድ ጉዳት አላቸው። ሁሉም ታክመው እኛ ጋር አገልግሎት አግኝተዋል። በወርጌሳ ከተማ ብቻ ሳይሆን በሀብሮ ወረዳ የተለያዩ አካባቢዎችም ተመሳሳይ የጸጥታ ችግር መኖሩን ያልሸሸጉት ዋና አስተዳዳሪው ይህም የህዝቡን ስቃይ እንዳባባሰው ጠቁመዋል። እዛ ሁርጌሳ ብቻ ሳይሆን ሌሎችም አካባቢዎች እንደዚሁ ወጣ ገባ የሚል የጸጥታ ስጋቶች አሉ። ህዝቡ በኑሮ ውድነት በተለያየ እንትኖች ችግር ውስጥ ነው ያለው። ከዚህ ላይ በተጨማሪ ጦርነት ተጨምሮበት እንደ ወረዳችንም ህዝብ እንደ ክልልም ህዝቡ ጉዳት ላይ እየወደቀ ነው ያለው። መሮታል። አሁን ባለው ነባራዊ ሁኔታ ከቦታ ቦታ ለመንቀሳቀስ ስጋት ነው። ከዛ ውስጥ ዘረፋዎች አሉ። እንዲህ እንዲህ አይነት እንቅስቃሴዎች ስላሉ ዝሮ ዝሮ የሀሳብ ልዩነቶች ካሉም ቁጭ ብሎ በጠረጴዛ ዙሪያ ህዝብ ሳይጎዳ ንጹሐን ሳይጎዳ ቁጭ ብሎ መመካከል ይጠበቃል። የአማራ ክልል ለተጨማሪ አራት ወራት በኮማንድ ፖስት ስር እንዲሆን ባለፈው ጥር ሀያ አራት ቀን ለሁለተኛ ጊዜ በተራዘመው የአስቸኳይ ጊዜ አዋጅ ቢደነግግም የአዋጁ የህግ ተፈጻሚነት ባለፈው ግንቦት ሀያ አራት ቀን ተገባዷል ለሶስተኛ ጊዜ ስለመራዘሙ ወይም ቀሪ ስለመደረጉ እስካሁን ከመንግስት በኩል የተሰጠህ መግለጫ የለም። ተጨማሪ መረጃዎችን ለማግኘት ወደ አማራ ክልል መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምላሻቸውን ማካተት አልቻልንም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ